ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢኮኖሚው፣ በልማቱ በጣም ከፍተኛ ለውጥ እየመጣ ነው። በብዙ ሀገሮችም አብነት እየሆነች ነው። በዲሞክራሲው ደግሞ የሚሻሻል ነገር ያለ ይመስለኛል። እንደ ጓደኛ እንደ አንድ ያው ለኢትዮጵያ ሀሳቢ የሆነ ሰው እነዚህ እነዚህ ነገሮች ቢስተካከሉ ጥሩ ሊሆን ይችላል ብለው እንዳስተያየት ነው ያቀረቡት። ጫናም የለውም ማለት ነው። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሓኖም ናቸው። የሰሞኑን የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማን የኢትዮጵያ ጉብኝት ተንተርሶ በተለያዩ ወቅታዊ ርዕሰ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ካደረጉት ቃለ ምልልስ የተወሰደ ነው። በኢትዮጵያ ወቅታዊ ጉዳዮች ዙሪያ በፕሬዝዳንት ኦባማ የተነሱትን ጭብጦች ጨምሮ ጉብኝትን አስመልክቶ የአሜሪካ ድምፅ ያነጋገራቸው አንዳንድ የአዲስ አበባ ነዋሪዎች የሰጧቸውንም አስተያየቶች አካተናል። ሳምንታዊ ቅንብሮች ዲሞክራሲ በተግባርና ሴቶችና ቤተሰብን በወቅታዊ ርዕስ ጉዳዮች ላይ ትኩረት በማድረግ ተሰናድተው በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን ከዛሬ ረቡዕ ሐምሌ 22 2007 ዓ ም ስርጭታችን ጋር የምሽቱ አስተናጋጆቻችሁ አሉላ ከበድና አዳኒሽ ፍሳሐየንን ከፕሮግራም አቀነባበሪያችን ንጉሴ ንጉሱ ታምሬና ከስርጭት መሐንዲሱ ከርስ በይኒም ጋር አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜና ይሰማል። በኢትዮጵያ እስር ቤት የሚገኙት የግንቦት ሰባት ዋና ጸሐፊ አቶ አንዳርካቸው ጽጌ በተሻለ ሁኔታ መያዛቸውን የአገሪቱ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ገለጹ። ሚኒስትሩ ትላንት ለአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ስርጭት ስለ ፕሬዝደንት ኦባማ የኢትዮጵያ ጉብኝት በሰጡት ቃለ ምልልስ ስለ አቶ አንዳርጋቸው አያያዝ ተጠይቀው ታሳሪው በመኪና ሆነው አገሪቱ በልማት እያደረገች ያለችውን ግስጋሴ እንዲጎበኙ ሁሉ እንደሚደረግ ተናግረዋል። አሁን አንዳርጋቸው ጽጌ እኛ ጋ ነው ያለው። አሁን የእሱ አያያዝ ቪንዲክቲቭ አይደለም። እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለውን። ታውቂያለሽ አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል እሱም። ሁለተኛ ልንገሪሽ፣ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል። አቶ አንዳርጋቸው ፍርድ ቤት ለመቅረብ የህግ ጥብቅና ለማግኘትና በቤተሰብ ለመጎብኘት ችለዋል ወይ ስንል ላቀረብንላቸው ጥያቄ ውጭ ጉዳይ ሚኒስትር ቴዎድሮስ አድሓኖም የሚከተለውን መልሰዋል። እኔ የፍርድ ቤቱን ራሱ ፍርድ ቤት ነው የሚወስደው። እዛ ላይ ብዙ አስተያየት መስጠት አልችልም። ግን ከዚህ በፊት አንዴም አደል ሁለቴ ነው የተከሰሰው። ከዛ እንዲቀርብ ቢጠየቅ ሊቀርብ ፈቃደኛ አይደለም አልነበረም። ከዛ እሱ ሳይቀርብ እሱ በሌለበት ተወሰነ ፍርድ። ስለዚህ በዓለም አቀፍም በሀገራችንም ያለው ሕግ ምንድን ነው? አንድ ሰው እንዲቀርብ ተጠይቆ ካልቀረበ እና ከተወሰነበት ከተፈረደበት ከተፈረደበት በኋላ ከተገኘ በጉልበትም ይሁን በምን ከመጣ ፍርዱን ነው የሚቀበለው እንጂ ሊከራከር አይችልም። ምክንያቱም ቀድሞውኑ መብቱን ራሱ አልተጠቀመበትም። የእንግሊዝ ዜግነት ያላቸው የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአንድ ዓመት በፊት ሰኔ 2006 ዓ.ም የመን ውስጥ በኢትዮጵያ ጸጥታ ኃይሎች ተይዘው መወሰዳቸው ይታወሳል። ከዚያን ጊዜ ወዲህ ሁለት ጊዜ ብቻ በኢትዮጵያ የእንግሊዝ ኤምባሲ ባለሥልጣናት እንደተጎበኙ ተገልጿል። የብሪታንያ መንግሥት በቅርቡ ባወጣው መግለጫ የዜጋው የአንዳርጋቸው ጽጌ ጉዳይ ከኢትዮጵያ መንግሥት ጋር ባለው ግንኙነት አሉታዊ አንድምታ እንደሚያስከትል መናገሩ አይዘነጋም። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ የወንጀል ችሎት ክሳቸው ባልተቋረጠው የዞን ዘጠኝ ጠኝ አምደኞች ጉዳይ ላይ ብይን ለመስጠት ቀጥሮ ሰጥቷል። ክሳቸው የተቋረጠላቸው አምደኞችና ጋዜጠኞች በበኩላቸው በኤግዚቢትነት የተያዙባቸውን ንብረቶቻቸውን እንዲመለሱ በጠየቁ መሰረት ችሎቱ ድጋሚ ትዕዛዝ እንደሚሰጥ ይጠበቃል። መለስካቸው አምሃ ዝርዝሩን ይዟል። ፍርድ ቤቱ ቀደም ባለው ችሎት በሰጠው ትዕዛዝ መሰረት ከነ ሶሊያና ሽመልስ የክስ መዝገብ ጋር መያያዝ የነበረበት የአቃቤ ሕግ ምስክሮች ቃል መያያዙን አረጋግጠዋል። ሐምሌ 13 ቀን 2007 ዓ.ም በዋለው ችሎት ፍርድ ቤቱ ክሳቸው ባልተቋረጠው በሶሊያና ሽመልስ በፈቃዱ ኃይሉ ናትናኤል ፈለቀ አጥናፉ ብርሃኔና አቤል ዋበላ ላይ ብይን ሊያሰማ የነበረ ቢሆንም ቀደም ሲል የተመለከተው የአቃቤ ሕግ ምስክሮች ቃል ከክስ መዝገቡ ጋር ባለመያያዙ እንደሆነ ገልጾ እስከ ዛሬ ሐምሌ 2 ቀን 27 ዓ.ም እንዲያያዝ ትእዛዝ ሰጥቶ ነበረ ፍርድ ቤቱ ይህንን ማረጋገጡን በችሎት ካሳወቀ በኋላ ተከሳሾቹ ሊከላከሉ ወይንም መከላከል ሳያስፈልጋቸው በነፃ ሊሰናበቱ ይገባል የሚለውን ብይን ለመስጠት ለነሐሴ 13 ቀን 2007 ዓ ም ቀጠሮ ቆርጧል በዚህ መዝገብ ክሱ የተቋረጠላቸው መሐሌት ፋንታውን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋ አለም ወለየስ በኤግዚቢትነት የተያዙ ንብረቶቻቸው እንዲመለሱላቸው ፍርድ ቤቱ ያዘዘ ቢሆንም እስከዛሬ ትዕዛዙ ተፈጻሚ እንዳልሆነ አመልክተዋል። ፍርድ ቤቱም ሌላ ትዕዛዝ እንደሚሰጥ ገልጾ አሰናብቷቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የአፍጋኒስታን መንግስት ባለሥልጣኖች በድብቅ ይኖር የነበረው የታሊባን መሪ ሙላ ዑማር መሞቱን ዛሬ አረጋግጠዋል። ከሁለት ዓመታት በፊት ፓኪስታን እንደሞተ ገልጸዋል። በጣም ታሞ በካራቺ ሆስፒታል ሲታከም ከቆየ በኋላ በአጠራጣሪ ሁኔታ ሞተ ሲሉ የአፍጋኒስታን የስለላ አገልግሎት ቃል አቀባይ አብዱል ሐሲብ ሲዲኪ ተናግረዋል። የፕሬዚደንት አሽራፍ ጋኒ ጽህፈት ቤት ሙላ ዑመር ከሁለት ዓመታት በፊት እንደሞተ አረጋግጧል። የታሊባን ቡድን ግን አልሞተም፣ በሕይወት አለ እያለ ነው። ስለ ታሊባኑ መሪ ሞት አሁን የተገለጸበት ምክንያት ግልጽ አይደለም። የታሊባኑ መሪ ሞት መስማት በታሊባንና በአፍጋኒስታን መንግስት መካከል በመጪው አርብ በፓኪስታን ሊጀመር የታቀደውን ሁለተኛ ዙር የሰላም ንግግር ሊያሰናክል ይችላል ተብሏል። በሶማሊያ መንግስት በጃዚራ ሆቴል ላይ ባለፈው እሁድ በደረሰው ፍንዳታ የሚጠረጠር ሰው ምስል የያዘ ጽሁፍ አትሞ ወጥቷል። አንድ ከፍተኛ የሶማሊያ ስለላ ክፍል ባለስልጣን በቦን ጀርመን ይኖር የነበረው አብደራዛቅ ሙሴ ቦህ በፈንጂ የተሞላ የጭነት መኪና ወደ ሆቴሉ ነድቶ ወይም እያሽከረከረ ደርሶ ማፈንዳቱን እንደገለጡ በአሜሪካ ድምጽ ራዲዮ የሶማልኛ አገልግሎት ዘግቧል። ባለስልጣኑ ስማቸው እንዲገለጽ እንዳልፈለጉ ዘገባው ጨምሮ ጠቁሟል። የሶማሊኛ አገልግሎት ትናንት በዘገበው መሰረት ተጠርጣሪው ቦ እንደ አውሮፓውያን የዘመን አቆጣጠር በ985 ዓ ም ትሪፖሊ፣ ሊቢያ የተወለደ መሆኑን የሶማሊያ መንግስት ገልጧል። ቦ ከአልሸባብ ጋር የተቀላቀለው አቻምና እንደሆነም የሶማሊያ መንግስት አመልክቷል። ጥቃቱን ያቀነባበረው አብድናስር አህመድ ቡኒ የተባለ ግለሰብ እንደሆነ በአሁኑ ወቅትም በቦራማ ሶማሊላንድ እንደሚገኝ መንግስቱ አመልክቷል። እስካሁን ባለው ጊዜ ከሶማሊላንድ የተሰማ ነገር ግን የለም። መንግስት በተጨማሪም ጥቃቱ እንዲፈጸም ያሰለጠነው የቀድሞ የጦር አበጋዝ ነው ይላል። የቀድሞ የጦር አበጋዝ ከሞቃዲሾ እንዳመለጠ መንግስት ባወጣው የፕሬስ መግለጫ ገልጧል። ስሙ ግን አልተጠቀሰም። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የቱርክ ተዋጊ አይሮፕላኖች ዛሬ በሰሜን ኢራቅ ያሉትን ኩርድ አማጽያን ደብድበዋል። ድብደባው የተካሄደው የቱርክ ፕሬዚደንት ሪሴፕ ታይፕ ኤርዶጋን ከኩርዶች ጋር የሰላም ጥረት ማድረግ አይቻልም ሲሉ ከተናገሩ በኋላ ነው። ተዋጊ አይሮፕላኖቹ በስድስት ቦታዎች በሚገኙ መጠለያዎች፣ ዋሻዎችና መጋዘኖች እንደደበደቡ የቱርክ ጠቅላይ ሚኒስትር አሕመድ ዳቮቶግሉ ጽህፈት ቤት አስታውቋል። ቱርክ በኩርድ አማጽያንና እስላማዊ መንግስት ነኝ በሚለው ቡድን ላይ ባለፈው ሳምንት የአየር ድብደባ ከጀመረችበት ጊዜ አንስቶ የዛሬው ከባዱ ድብደባ እንደሆነ ተገልጿል። ኢራቅ የአየር ድብደባው አደገኛና በኢራቅ ሉዓላዊ ግዛት ላይ የተደረገ ወረራ ነው በማለት አውግዛዋለች። ሚስተር ዳቮቶግሉ በኩርዶችና እስላማዊ መንግስት ነኝ በሚለው ቡድን ላይ የሚካሄደው ድብደባ በአሸባሪነት ላይ የሚካሄድ ውጊያ ነው ብለዋል። በፈረንሳይና በብሪታንያ መካከል ያለውን የውስጥ ለውስጥ መተላለፊያ መንገድ የሚያንቀሳቅሰው ኩባንያ ከ37 ሺህ በላይ የሚደርሱ ህገ ወጥ በሆነ መንገድ ወደ ብሪታንያ ለመግባት የሞከሩ ያላቸውን የተለያዩ ሀገር ዜጎች እንዳገዳ አስታወቀ ካለፈው ጥር አንስቶም በዚሁ መንገድ ለመግባት ሲሞክሩ የቆዩ ሰዎች መሆናቸውን ነው ዘገባው ያመለከተው። ዩሮ ተነል የተባለው ኩባንያው ወደ ብሪታንያ በመጉረፍ ላይ ያሉትን እነኚህን ሰዎች ለማስቆም በሚያደርገው ጥረት ፈረንሳይና ብሪታንያ እንዲረዱት ትላንት ስለ ጉዳዩ ባሳወቀበት ወቅት ጠቁመዋል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አረኒት ፍስሃየንን ለምሽቱ የተሰናዱ ልዩ ልዩ ዘገባዎችና ቅንብሮች ይዘናል። አሁን ቀዳሚው የዕለቱ አብይ ርዕስ ነው። በመግቢያው ያስተዋወቅ ነው ዘገባ ነው ቀዳሚው። የኢትዮጵያው የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም የዩናይትድ ስቴትሱን ፕሬዚዳንት ባራክ ኦባማ የሁለት ቀናት የኢትዮጵያ ጉብኝት ተንተርሶ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ በሌሎች ወቅታዊ የርዕሰ ጉዳዮችም ጭምር ለተነሱ ጥያቄዎች ምላሽ ሰጥተዋል። ዶክተር ቴዎድሮስን ያወያየችው ትዝታ በላቸው ናት። ጥሩ ነበር። ሁሉም በጠበቅነው መልክ ነው የሄደው ፕሮግራሙ ከአጀማመዱ እስከ አጨራረሱ ድረስ ጥሩ ነበር። ደስ ብሎናል። እንግዲህ የኢትዮጵያና የአሜሪካ ግንኙነት ከጀመረ መቶ አስራ ሁለት ዓመት አካባቢ ነው እና ጠንካራ ግንኙነት ነው ያለን፣ ታሪካዊ ነው። በብዙ ጉዳዮች ላይ እንስማማለን። እንደሚያውቁት ግን ኢትዮጵያ ከዩናይትድ ስቴትስ ጋራ በጸረ ሽብር ዘመቻው ባላት ትብብር እጅግ አድርገው አመስግነዋል። ነገር ግን አንዳንድ የዲሞክራሲ ይዞታዎች ደግሞ መሻሻል እንዳለባቸው አበክረው ተናግረዋል። እና በዛ ላይ ያሉትን አስተያየት ቢሰጡን እሱን አንስተዋል። በሁለትዮሽ ውይይት ላይ እሳቸው እና የእሳቸው ባልደረቦች እኛም ያው ጠቅላይ ሚኒስትራችን እና የካቢኔ አባላት ተገናኝተን ነበር። እሺ፣ እና ሰውየው ግልጽ ናቸው። ከእሱ በተጨማሪ ደግሞ ሴንስቲቭ ሰውም ናቸው። ማለት ምንድን ነው የሚባለው ሪያሊስቲክ በአማርኛ ማለት የሚሆነውን እና የማይሆነውን ያውቃሉ። የሚቻለውን ያህል ለውጥ ማድረግ ትችላለች ኢትዮጵያ በሚል ነው ያስቀመጡት። ኢትዮጵያ በለውጥ ጎዳና ላይ ነች እና በኢኮኖሚው፣ በልማቱ በጣም ከፍተኛ ለውጥ እየመጣ ነው። ለብዙ ሀገሮችም አብነት እየሆነች ነው። በዲሞክራሲው ደግሞ የሚሻሻል ነገር ያለ ይመስለኛል። እንደ ጓደኛ እንደ አንድ ያው ለኢትዮጵያ አሳቢ የሆነ ሰው እነዚህ እነዚህ ነገሮች ቢስተካከሉ ጥሩ ሊሆን ይችላል ብለው እንደ አስተያየት ነው ያቀረቡት። ጫናም የለውም ማለት ነው። ግን ከእርስዎ መንግስት፣ እሳቸው ስላሉት ሳይሆን በእኛ በኩልም የሚታወቅ ነው። የእኛ ዲሞክራሲ ገና አዲስ ነው። ያው በእንግሊዝኛው ናሰንት ይባል የለ አዲስ ነው። እስከ ዛሬ ሀያ ዓመት ድረስ ይታወቃል ምን ሁኔታ ላይ እንደነበር እና በግንባታ ላይ ያለ ዲሞክራሲ ነው። ስለዚህ ችግሮች ይኖሩታል። ግን ዲሞክራሲ ደግሞ ምን ይፈልጋል? ተቋም ይፈልጋል፣ የአመለካከት ለውጥ ይፈልጋል፣ የትምህርት ደረጃ ለውጥ ይፈልጋል። መሀይምነት መቀረፍ መቻል አለበት። እነዚህ ሁሉ ለውጥ ሲያመጡ ነው እየበሰለ የሚሄደው። ስለዚህ ዲሞክራሲ ሂደት ነው። ፈረንጆች እንደሚሉት ኦል ኦር ናን አይደለም? ወይ ሁሉንም ታገኘዋለህ፣ ወይ ሁሉንም ታጠዋለህ። አይደለም ሂደት ነው። እኛ ደግሞ በሂደቱ ውስጥ ነው በጀማሪዎች ደረጃ ላይ ነው ያለ ነው። ሶ በተከታታይ የሚገነባ ነው። እኛ ደግሞ ዲሞክራሲ መገንባት እንፈልጋለን። ምክንያቱም አገራችን ያው ታውቂዋለሽ በጣም በጣም የተለያዩ ብሄሮች፣ የተለያዩ ሃይማኖቶች፣ የተለያዩ ባህሎች የሚገኙባት ነች። እነዚህን ሁሉ ልዩነቶች አቻችሎ መሄድ የሚቻለው በዲሞክራሲ ብቻ ነው። ስለዚህ ዲሞክራሲን ማረጋገጥ ሌላ ስላለን ሳይሆን እኛ ራሳችን ስለምንፈልገው ነው። ይሄንኑ ነው ያልናቸው። እንደው ተጨባጭ ብናደርገው ውይይታችን እንግዲህ ብዙ ነገር የዲሞክራሲ ችግር የሆኑትን አንስተዋል። የተለያየ ብሔረሰብም ነው፣ አገሪቱም ገና በእድገት ደረጃ ላይ ናት፣ የትምህርት ደረጃውም ገና ነው። ነገር ግን ከማዕከላዊ መንግስት በኩል አሁን ለምሳሌ ተቋማት እንዲኖሩ ነፃ የሆኑ ከመንግስት ውጭ የሆኑ እሱ እንዲቋቋሙ ፈቃድ የመስጠት እንዲሁም ጋዜጠኞች በነፃነት እንዲሰሩ፣ ተቃዋሚ ፓርቲዎችን ደግሞ እንደው ስብሰባ አዳራሽን ከመያዝ ጀምሮ በነፃነት እንዲደራጁ ማድረግ እነዚህን የመሳሰሉ መብቶች የኢትዮጵያ መንግስት የሚፈቅድበት ሁኔታ ያለ ይመስሎታል? በቅርብ ጊዜ ይሄ እኮ ይፈቀዳል። ቅድም እንዳልኩት አንዳንድ ችግሮች ሊኖሩ ይችላሉ፣ ግን ይፈቀዳል። ስብሰባ አዳራሽ አግኝተው ተከታዮቻቸው ጋር ማነጋገር አለ። ጋዜጠኞች ሕግ እስካልጣሱ ጊዜ ድረስ መንግስትን ሲያብጠለጥሉ ይውላሉ። ያም ችግር የለውም። ችግሩ ሕግ ሲጥሱ ነው። በሌላ መልኩም ቢሆን ከተቃዋሚ ፓርቲዎች ጋር ለምሳሌ የጋራ መድረክ አለ። ኢህአዴግ እና ተቃዋሚ ፓርቲዎች ማለት ነው። ኦፍኮርስ እዛ መድረክ ውስጡ መድረክ የሚባለው ፓርቲ መኢአድ እና ሰማያዊ አልገቡም። ሌሎች ግን ስምንት ፓርቲዎች ከኢህአዴግ ጋር ተከታታይ የሆነ ውይይት ያደርጋሉ። ያላቸውንም ችግር እዛ ያቀርባሉ። ሦስቱ መግባት ፈቃደኛ አልሆኑም። ነገር ግን እዚህ መድረክ ውስጥ ቢገቡ ማስተካከል ይቻላል። እነዚህ ሶስት ፓርቲዎች አሉ። ለምሳሌ ለምንድን ነው ፎረሙ ውስጥም የማይገቡ? ለምን አይገቡም? ለምን ከውስጥ ያላቸውን አሁን ለምሳሌ መሰብሰቢያ አዳራሽ ይፈቀዳል፣ ችግር የለውም። ለምን እዛ አያነሱትም? አይደለም፣ ያልሻቸው ነገሮች በሙሉ እዛ ሊነሱ ይችላሉ፣ መፍትሄ ሊያገኙ ይችላሉ። ግን እንደው ክቡር ሚኒስትር፣ እንደ አጋጣሚ ከምርጫው በፊት እዚህ ኢህአዴግ ጋራ ብሔራዊ ምክር ቤቱ ውስጥ ያሉትንም ፓርቲዎች አነጋግረን ነበረ። ለምሳሌ ኢዴፓ አባል ነው። አንድ ስድስት የሚሆኑ የኦሮሞ ድርጅቶች ደግሞ እንደዚሁ ቀርበው ነበር። እነሱም ያሰሙት ስሞታ አለን፣ አብረን ብንሰራም እንዲስተካከሉ የምንጠይቃቸው ጉዳዮች በኢህአደግ በገዢው ፓርቲ ተፈጻሚነት የለውም የሚሉ ናቸው። በቅርቡ ታስረው ከነበሩት ጋዜጠኞች እዚህ ከጦማሪዋን እና ና ከጋዜጠኞቹ መካከል አምስቱ ተፈተዋል። ለረጅም ጊዜ ታስራ የነበረችው ርዕዮት ዓለሙ ተፈታለች። ፍትህ ሚኒስቴር ፍርዱን አቋርጦ ነው ተብሏል እና ሁሉም የተከሰሱት በአንድ ክስ ስለሆነ እነዚህ የተቀሩ ጋዜጠኞች ምን ይሉናል እንዴት ያብራሩታል ሰው ተመልካቹ አድማጩ ግራ ገብቶታል አንድነት ነው የተከሰሱትና እንዴት ነው ገሚሶቹ ተፈተው ገሚሶቹ የቀሩት የሚል ሌሎችም ደግሞ ጋዜጠኞች እና እንደዚሁም የፖለቲካ ፓርቲ አባላትና መሪዎች እስር ቤት ናቸው ና ስለ እሱ ምንም ይሉናል እሱ እንግዲህ በፍርድ ቤት ሂደት ላይ የነበረ ነው የተወሰኑት ቅድም እንደ ተባለው ሊፈቱ ይችለዋል ይህም የፍርድ ቤቱ ውሳኔ ነው። እኔ እንደሰማሁት እንግዲህ ከፍርድ ቤቱ ፍርድ ቤቱ ለምን ወደዚህ ውሳኔ ያበቃው የሚል ፕሮሰኪዩተር ይኖራል። አይደለም እንግዲህ ፕሮሰኪዩተሩ ሁሉንም በአንድ ቢከስም የተወሰኑት የነበራቸው አስተዋጽኦ እና ሌሎቹ ለየቅልናው ነው። አንዳንዶቹ ያው ከበድ ያለ ሊኖራቸው እንደሚችል አረጋግጧል። ሌሎቹ ግን ከተከታይነት ያለፈ ብዙ ነገር አልነበራቸውም ነው እነሱ ቢወጡ። ዋናዎቹ እና አንቀሳቃሽ የነበሩት ግን ለዚህ ጉዳይ እንግዲህ መልስ መስጠት ስላለባቸው እነሱ እንዲቆዩ ተደርጓል። ይሄ ነው እንግዲህ እኔ እስከማውቀው ማለት ነው። ስለዚህ ፕሮሰኪውተሩ እነዚህ እስካሁን የቆዩበትም ጊዜ ሊበቃ ይችላል ስለዚህ ከእነሱ ጋር ያለኝን አንስቻለሁ። እነሱ ሊቆዩ ሊወጡ ይችላሉ። እነዚህ ዋና የነበሩት አንቀሳቃሾች ግን መቆየት አለባቸው በሚል ነው። ፍሌክሲቢሊቲ ነው የሚያሳየው ማለት አንድ ነገር ላይ ተዋናይ ሆነው ቢቆዩም ሁሉም ግን እኩል አስተዋጽኦ አልነበራቸውም ነው። በዛ ምክንያት የተወሰኑትን አስቀርቷል። የተወሰኑትን ደግሞ ችግርም ቢኖርባቸው ከነዛ ያነሰ ስለሆነ እነሱ ቢወጡ ችግር የለብኝም ብሎ በተወሰኑት ላይ ፎከስ ለማድረግ ወስኗል። ፕሬዚደንት ኦባማ ወደዛ ሀገር ሊሄዱ ሲሉ ስለሆነ የተለቀቁት ግን ምናልባት ፕሬዚደንቱ ሊመጡ ስለሆነ ነው የተለቀቁት የሚል ግምት አሳድሯል በሰው ዘንድ። ፕሬዚደንት ኦባማ እንደሚመጡ፣ ኢትዮጵያን እንደሚጎበኙ በዋይት ሀውስ ተረጋግጦ ነበረ። ከዛ በኋላ ነው የወጡት ለመምጣት ለመምጣት ልቀቁ ብለው ቢሆንና ከመናገራቸው በፊት ቢሆን እሳቸው እንዲመጡ ለማድረግ ተለቀቁ ቢባል አንድ ምክንያት ሊሆን ይችላል። ነገር ግን የተለቀቁት የአሜሪካው ፕሬዝዳንት ለመምጣት ከወሰኑ በዋይት ሀውስ በኩል ይሄ ነገር ከተረጋገጠ በኋላ ቆይቶ ነው የመጣው። ስለዚህ የፍርድ ሂደቱን ተከትሎ እንደሄደ ነው ነው የማውቀው። ከእሳቸው መምጣት ጋር አይደለም የተያያዘው። እሱማ ቢሆን እሳቸው እንዲመጡ ለማድረግማ ቢሆን እነሱን መጣለን ከማላታቸው በፊት መደረግ ነበረበት። አድማጮች፣ ከኢትዮጵያው የውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ጋር የተጀመረው ቃለ ምልልስ አልተቋጨም። በሌሎች ወቅታዊ ርዕሰ ጉዳዮች ላይ የተደረገውን ቃለ ምልልስ ሁለተኛ ክፍል የፊታችን ቅዳሜ እናቀርባለን። አሁን ወደ ተከታዩ የትንታኔ ርዕስ ነው የምንሻገረው። ለህዝቦቻቸው ተገቢ ብሶቶች መፍትሄ የማይሰጡ አገሮች በአሸባሪነት የሚያደርጉትን ጦርነት ማቸነፍ አይችሉም ሲሉ ፕሬዝደንት ባራክ ኦባማ ተናገሩ። የኢትዮጵያ ጉብኝታቸውን ትናንት ማክሰኞ ያጠናቀቁት ፕሬዝደንት ኦባማ ይህን የተናገሩት ለአፍሪቃ ህብረት መሪዎች ባሰሙት ንግግር ነው። በዚሁ ጸጥታ ላይ ባተኮረ ንግግራቸው የደቡብ ሱዳን ፕሬዚደንት ሳልቫኪርና ተቀናቃኛቸው ሪያክ ማቻር ለኢጋድና ለሌሎቹም በተቀመጠው መሰረት እንደ አውሮፓውያን የፊታችን ነሐሴ 17 የሰላም ስምምነት መፈረም እንዳለባቸው አሳስበዋል። ዝርዝሩን መለስካቸው አመሃ ያቀርበዋል። ፕሬዝዳንት ባራክ ኦባማ የአዲስ አበባ ጉብኝታቸውን አጠናቀው ተመልሰዋል። የሰጡት መግለጫና ያደረጓቸው ንግግሮች ግን በኢትዮጵያና በመላው አፍሪካ መተንተናቸውን ይቀጥላሉ። አስተዳደራቸው በልዩ ልዩ የኢትዮጵያና የአፍሪካ ጉዳዮች ላይ ምን አቋም እንዳለው በእርሳቸው ንግግሮች ውስጥ ይበልጥ ግልጽ ሆኗል። የደቡብ ሱዳን ግጭትና የሰላም ሂደት በፕሬዝዳንቱ ንግግር ከተጠቀሱት ነጥቦች አንዱ ነበር። ፕሬዝዳንት ኦባማ ወደ አዲስ አበባ የመጡት ኢጋድ ፕላስ የተሰኘው አደራዳሪ ቡድን ፕሬዝዳንት ሳልቫኪር ማያርዲትና ተቀናቃኛቸው ዶክተር ሪያክ ማቻር የመጨረሻውን የሰላም ስምምነት እንዲፈርሙ ቀነ ገደብ ባስቀመጠበት ወቅት ነው። ፕሬዝዳንቱ ባደረጉት ንግግር ይህ ቀነ ገደብ ካልተከበረ እርምጃ ሊወሰድ እንደሚችል ጠቁመዋል። We agree that given the current situation, Mr. Kier and Mr. Mashar must reach an agreement by August 17th. ሰኞ ዕለት ከአካባቢው አገሮች መሪዎች ጋር ተገናኝቻለሁ። አሁን ካለው ሁኔታ አንጻር ሚስተር ኪር እና ሚስተር ማቻር እንደ አውሮፓ አቆጣጠር ነሐሴ 17 ቀን ከስምምነት ላይ መድረስ እንዳለባቸው ተስማምተናል። ምክንያቱም ይህንን ካላደረጉ ዓለም አቀፉ ማኅበረሰብ የቅጣት እርምጃ ለመውሰድ መዘጋጀት አለበት። ዓለምም የአፍሪቃ ህብረትን የአጣሪ ኮሚሽንን ሪፖርት ይጠብቃል። ምክንያቱም በጅምላው ግድያ የሚኖር ተጠያቂነት የዚች የአፍሪቃ አዲስ ሀገር ዘላቂ ሰላም አካል መሆን አለበት። የደቡብ ሱዳን የእርስ በርስ ጦርነት ከተጀመረ አንስቶ በዚያች ሀገር ለተሰሩ ወንጀሎች ተጠያቂ ሊሆኑ የሚችሉ ባለስልጣናትና የተቃዋሚ መሪዎች በርካታ መሆናቸው ምንጮች ይናገራሉ። እነዚህን ወንጀሎች ባቋቋመው ኮሚሽን አማካኝነት ያጠናው የአፍሪካ ህብረት ሪፖርቱን እስካሁን ይፋ ያላደረገውም ሁለቱ ወገኖች የሰላም ስምምነቱን እንዲፈርሙ ለመገፋፋት ካልፈረሙም እንደ ማስፈራሪያ ሊጠቀምበት እንደሆነ እነዚሁ ምንጮች ያስረዳሉ። ፕሬዝዳንት ባራክ ኦባማ በትናንቱ ንግግራቸው የአፍሪካ ህብረት የጸጥታ ስጋቶችን ከመዋጋት አንጻር እያደረገ ያለውን ጥረትም አድንቀዋል። በሶማሊያ በሚገኘው የአፍሪካ ህብረት ኃይል ምክንያት አልሻባብ አሁን የሚቆጣጠረው ከበፊቱ ያነሰ ግዛት ነው። የሶማሊያ መንግስትም እየተጠናከረ ነው። በመካከለኛው አፍሪቃም በአፍሪቃ ኅብረት የሚመራ ኃይል የጌታ ተከላካይ ጦር የተሰኘውን ቡድን ማዳከሙን ቀጥሏል። በቻድ ሐይቅና አካባቢው በአፍሪቃ ኅብረት የሚረዱ ከተለያዩ አገሮች የተውጣጡ ኃይሎች የቦኮ ሐራምን ጭካኔ ለማቆም እየተዋጉ ነው። እናም ዛሬ በርካታ የአፍሪቃ ሰላም አስከባሪዎችን ጨምሮ ንጹሐንን ከጥቃት ለመከላከል እያገለገሉ ላሉት ሁሉ ሰላምታ እናቀርባለን። አፍሪካ ሽብርተኝነትን ለመዋጋትና ግጭቶችን ለማስወገድ በምታደርገው ጥረት አሜሪካ ከጎኗ እንደምትቆም ፕሬዝዳንቱ አረጋግጠዋል። አገራቸው የአፍሪካ ሕብረት የሰላም ማስከበር ተልእኮውን ለማሳደግ የሚያደርገውን ጥረት እየደገፈች መሆኗንም አስረድተዋል። አለመረጋጋትና ሽብርተኝነት ከመልካም አስተዳደር እጦት ጋር ሊያያዝ እንደሚችል ፕሬዚዳንት ባራክ ኦባማ ጠቁመዋል። እናም አፍሪካውያን የመልካም አስተዳደር ችግሮችን መፍታት እንደሚገባቸው ጥሪ አቅርበዋል። Our fight against terrorist groups, መልካም አስተዳደር ሽብርተኝነትንና አለመረጋጋትን ለመዋጋት ከሚያስችሉ ምርጥ መሳሪያዎች አንዱ ነው። ከሽብርተኛ ቡድኖች ጋር የምናደርገውን ጦርነት ለምሳሌ እነርሱ ሊጠቀሙባቸው የሚችሉትን ተገቢ ብሶቶች ካልፈታን በስተቀር ልናሸንፍ አንችልም። ከሁሉም ማኅበረሰቦች ጋር መተማመንን ካልገነባን የሕግ የበላይነትንም ካላከበርን። እውነት ነው ብዬ የማምነውም አንድ አባባል አለ፦ በጸጥታ ስም ነጻነትን መሥዋዕት ካደረግን ሁለቱንም የማጣት ዕድል ይገጥመናል። የአሜሪካው ፕሬዚዳንት ባራክ ኦባማ ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከአፍሪካ ህብረት ኮሚሽን ሊቀመንበር ዲላሚኒ ዙማ ጋር ከተነጋገሩባቸው ጉዳዮች አንዱና ዋነኛው ይኸው የጸጥታ ጉዳይ እንደሆነ ተገልጿል። ወደ አዲስ አበባ የመጡበት ዋነኛ ዓላማም ከዚሁ ከጸጥታ ትብብር ጋር የተያያዘ እንደሆነ ተንታኞች ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው አመሰግናለሁ። አሁንም እዚያው አዲስ አበባ እንቆይና በተከታዩ የመለስካቸው አማሀ ዘገባ ደግሞ ከአፍሪቃ ህብረት አዳራሽ ወደ አዲስ አበባ ጎዳናዎች እናመራለን። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ባለፉት ሁለት ቀናት አዲስ አበባ ተገኝተው ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በጋራ በሰጡት ጋዜጣዊ መግለጫና ቀደም ብሎ እንደተዘገበውም በአፍሪካ ህብረት ዋና ጽፈት ቤት ለአህጉሪቱ መሪዎች ህዝቧ በስማቸው ንግግሮችን የዓለምን ቀልብ የሳቡ ጉዳዮች አንስተዋል ይላል። ምስጋናም ነቀፌታዎችም ሲሰሙ ሰንብተዋል። መለስካቸው አምሃ ጥቂት የአዲስ አበባ ከተማ ነዋሪዎችን የፕሬዚዳንቱን ንግግሮች ምን አሳደሩባችሁ ሲል ጠይቋል። ነው መጀመሪያ ያናገርኳቸው። ፕሬዚዳንት ባራክ ኦባማ ትናንት በአፍሪካ ህብረት ዋና ጽህፈት ቤት ኒልሰን ማንዴል አዳራሽ ያሰሙት ንግግር እንዳበቃ በትኩሱ ያገኟቸውና ንግግራቸውን በአካል ተገኝተው ካዳመጡት ወጣቶች መካከል ሶስቱን ነበረ። ቴዝ ማልበል ዛሬ ፕሬዚዳንት ኦባማ ሲናገሩ ሰምተሻቸዋል ነው በጣም በጣም የተሰማሽ ነገር ከንግግራቸው ንግግራቸው ኢንስፓየር የሚያደርግ ነው ሁላችንንም በሀገራችን ምንም አይነት ነገር ሰርተ መለወጥ እንደምንችል ማንኛውም ሰው ቢሰራ የቻለውን ያህል ቢጥር ማለት ነው ሀገሩንም ብሎንም ደግሞ ራሱን መለወጥ እንደሚችል ነው የተገንዘብኩት ስለ መንግስታትም የተናገሩት ነገር አለ እሱን ሰምተሸዋል ምን ይመስላል እሱ

አማችን ራሳችን መለወጥ እንዳለብን ምናምን የተናገሩን አጥብቀው የተናገሩን ነገር ደስ ይላል። ለምሳሌ ስለ ምርጫ ተናግረው ነበር። በተለያዩ የአፍሪካ ሀገሮች የሚደረጉ ምርጫዎች እንዴት ያለ ጉልት እንዳላቸው አንስተው ነበር። ስለዚህ የሚሰማ ነገር የለም፣ የምታዋድረው ነገር የለም። ይደፈኝ ማለት ይቻላል ያው ያው ማሻሻ አፍሪካዊነን ስለ አንደር ዲቨሎፕመንት ሲስተማችን አንደር ዲቨሎፕመንት ስለዚህ ያው ቼንጅ ማድረግ እንዳለብን ያው ተናግረዋል። ያው እንዳለን ለዚያ መዘጋጀት ነው። ኒው ጀነሬሽን እያስለሆነ ወደፊት ምናልባት እኛ እንለውጠው እንችላለን። ኔክስት ከኛ ማለት ባለንበት አሁን ለምሳሌ ሀገርን ለመለወጥ ወይም ደግሞ ሀገርን ለማሻሻል ግዴታ ፕሬዚዳንት መሆን አይጠበቅብንም። ሁላችንም በተሰማራንበት ሙያና አመት የራሳችንን አስተዋጽኦ ልናደርግ ይገባል። ከዛ በኋላ ነው ሀገራችንም ቼንጅ ልታደርገ ምንችለው ራሳችንም ቼንጅ ልታደርገ ምንችለው እና ግዴታ ሀያር ፕሌስ መሆን አይጠበቅብንም ወይም መሾም የለብንም። ከትንሹ ስራ ብንሰራም ሀገራችንን መቀየር እንችላለን። የተስስ ምፍታ አንቺ እንግዲህ ንግራቸውን ሰምተሻል። ፕሬዝዳንት ነው አላ ምንድን ነው የተሰማሽ? ያን ምንም አይነት የሆነ ችግሮች ሊገጥሙ ይችላሉ። ሁሉንም ነገር ፐርፌክት ነው ልንል አንችልም። በእያንዳንዱ ነገር የሆኑ የምናገኛቸው የታይ ችግሮች ሊሆኑ ይችላሉ። ያንን ነገር ሜቢ አሁን ላናስተካክለው እንችላለን። ነገር ግን ኔክስት ጀነሬሽን የሚቀጥለው ትውልድ እያንዳንዱ ነገር እያየ ቀጣይ ትውልድ በትውልድ በዚህ ይስተካከላል። ሰዎቻቸው ከተናገሩት ውስጥ ምንድን ነው የወሰድሽው? ራሱ ሰው ከተናገሩት ውስጥ ልክ ጓደኞቼ እንዳሉት ማንኛውም ሊሆን ይችላል ሕጻንም የሆነ ትልቅ ሰው ራሱ ሰርቶ ከተለወጠ የሆነ የሚያገኘው ለውጥ አለ እና ለውጥ ለመፈለግ ራሳችን መነሳሳት አለብን እንጂ ሌላ የሆነ ሌላ ሀገር መቶ ላይሆን ይችላል፣ መቶ ሊያነሳሳን ይችላል ግን ራሳችን እዚሁ እያለን በራሳችን እየተጠናከረ ራሳችን ተባብረን በራሳችን መንፈስ ሊሆን ሊሆነን ይገባል። የሚለው ነው ማለት ነው። በጣም ሌላ አዳራሽ ውስጥ የተገኙ አቶ ስዩም በረደድ የተባሉ ተሳታፊም የተሰማቸውን አካፍለውኛል። በመጀመሪያ በስልጣን ላይ ያሉ የአንድ አሜሪካ ፕሬዚዳንት ኢትዮጵያ መጥተው መጎብኘታቸው ትልቅ ጉዳይ ነው። ግልጽ የሆነ ውይይቶች እንዳደረጉ ነው እዛ ላይ የተሰማሁት። ሌላው የተለያዩ መልእክቶች ያስተላልፉበት አጋጣሚ ስለነበር በተለይ የሁለትዮሽ ንግድ ላይ በዲሞክራሲ እድገት ላይ እንደዚህ አይነት ነገሮች ላይ ተወያዩ እንደሆነ ገምቻለሁ። የሁለቱን ሀገሮች እርግጥ በጣም የዘገየ ቢሆንም 12 ዓመት ቢሆን ጉብኝቱ ያለውን ግንኙነት ያጠናክራል የሚል እምነት አለኝ። ኢትዮጵያ በተለየ አይን የምትታይበትም አጋጣሚ አለ። የኢትዮጵያና የአሜሪካ ግንኙነት በጣም ዘርፈ ብዙ ነው በእኔ ግምት በንግድ ላይ ያለው ገና ነው፣ ገና አላደገም። ሌሎች ጉዳዮች ላይ የፖለቲካ ሰብአዊ መብት ጉዳዮች ላይ አሁን በዚህኛው በዛሬ ዕለት ባደረጉ ንግድ ላይ እንዳሉት በሂደን ላይ እንዳለ አይነት ተረዱ ነው የሚመስለው ግን ራሷ አሜሪካም በረጅም እድሜ በዲሞክራቲዜሽን ላይ ብትኖርም በሂደት ላይ ያለች ሀገር ነችና ከኛ እንማር የሚለውን መልእክት አስተላልፈዋል። ለአጠቃላይ ለአህጉሩንም ያደርጉት መልእክት ወጥ የሆነ መልእክት ትልቅ ለውጥ ያመጣል የሚል ግምት በጣም በተለየ መልክ የቀጠለ ነው ብዬ ነው እና ዋናው ነገር ግን የሁለትዮሽ ግንኙነቱ የጥናክረ ይሆናል ከአሁን በኋላ ያለው ይቀጥላል የሚል እምነት ነው ያለ። እሱን መልእክት ነው የተረዳሁት። በጣም አመሰግናለሁ። በዛሬው እለት ደግሞ ትናንትና ሲያደርጉና ከትናንት ወዲያ የሰሙትን እያስታወሱ የነገሩኝም ነበሩ። የወንድሜ ስም አልበል አቶ ዳዊት፣ ሰሞኑን ያው የአሜሪካው ፕሬዚዳንት ባራክ ኦባማ እዚህ ሀገር ተገኝተው ንግግር አድርገው ነበረ፣ ሁለት ቦታዎች። እነዚህ ንግግሮች ተከታትለ ነበር? አዎ ተከታትያለኝ። ካነሷቸው ነጥቦች አኳያ ንገረኝ፣ ምንድን ነው የሚሰማ? ጥሩ ነው። ውቢትም፣ ያው ለኦባማ ትልቅ ክብር አለኝ። መወደው መሪ ነው። ከብዙ አንገሎች አንጻር ማለት ነው። ያው በተናገራቸው ንግግሮች ማል ብዙ ነገሮችን ስለዳሰሰ ደስ ብሎኛል። በመጀመሪያ ቀን ከማይሆን ነገር ከመስማት የተነሳ ሌላ ማለት ትንሽ የሚያስከፋ ነገር ተናግሯል ብዬ አስቤ ነበረ። ምን ለምሳሌ? ማለት ያው የኢትዮጵያን ዲሞክራሲ በተመለከተ ያው ሀንድረድ ፐርሰንት ማለት አይም ፕራውድ ኦፍ ዩ ብሎ ሲናገር ያው በምርጫው ጋር በተያያዘ ስለመሰለኝ ያው ትንሽ ቅሬታ ተሰምቶኝ ነበር። ዛሬ ሲሰማው ግን ያው ድህነት እንዳሷል አጠቃላይ ውይ እያለ ነበር ሲያወራ ነበረ። አሜሪካን ዜግነቱን ብቻ ሳይሆን አጠቃላይ ውይ አፍሪካንስ እያለ ሲያወራ ስለነበረ አጠቃላይ የእኛ ኑሮ ውስጥ ሆኖ በተለይም የወጣቱን ወጣቱ ምን ያክል ኃይል ምን ያክል ጉልበት መሆን እንደሚችል ለአፍሪካ እድገት አስተዋጽኦ እንዳለው ያው እነዚህ እነዚህ ነገሮች ስለደሰሰ ጥሩ ዳሶታል ብዬ አስባለኝ። በተለይም ደግሞ ያው ዲሞክራሲን በተመለከተ ስለ አፍሪካ መሪዎች የተናገረው ነገር ደስ ብሎኛል ማለት ማንም ሰው እስከ ሕይወቱ ዘለቄታው ድረስ መሪ ሆኖ መቆየት የለበትም። ለምን እንደሆነ እንደውም አይገባኝም ብሎ እስከ መሳቅ ድረስ ደርሶ ነበርና በራሱ ምሳሌ አድርጎ እስከ መናገር ድረስ እኔም ያው አሁን ገና ትኩስ ነኝም ፕሪቲ ማች ነፍነ ያለው ግን ቢሆንም ያው አይካንት፣ በኮንስቲቱሽናችን መሰረት አይካንት፣ ስለዚህ መልቀቅ አለብኝ የሚለውን ውሳኔ እና የአፍሪካ መሪዎችም ይሄን እንዲተገብሩ ስለተናገረ ያዛ ላይ ደስ ብለኛል። የእኔ ወንድም ዮሴፍ እባላለሁ። ፕሬዚዳንት ኦባማ እዚህ ሀገር ከመጡ በኋላ ሁለት ዋና ዋና ንግግሮች አድርገው ነበር። በዚያ ንግግር የተሰማህ ምንድን ነው? ወጣት ስለሆንክ ነው አንተ ምል ይቅርታ። ኦኬ አዎ፣ ፕሬዚዳንት ኦባማ በጣም ነው የኢምፕሬስ ያደረገኝ። ብዙ ኢሾዎችን አድሬስ አድርጓል። ከነዛ መሀል አሁን የአፍሪካ ኢኮኖሚ እያደገ ነው። አሁን ከኤድ አልፈን አንድ ላይ መስራት የምንችልበትን ስቴጅ ላይ ነው ያለ ነው ትሬድ ኢንቨስትመንቱ ጥሩ እየሆነ ነው። ሌላው ዴሞክራሲ ላይ ያነሳው በተለይ በጣም ተጭኖ ሲያወራ የሰማሁት ዴሞክራሲ ስኖት ፎርማል ኤሌክሽን ብቻ ማካሄድ ስኖት፣ ዲሞክራሲ በመደበኛ ደረጃና በተወሰኑ አመቶች ምርጫ ማካሄዱ ብቻ ዴሞክራቲክ አያሰኝም ወይም ዴሞክራሲያዊ ስርዓት ማመስረት ማለት አይደለም። አዎ ኢቨን እኛ እኛ አሜሪካኖቹ እንኳን ብዙ ስቴጅ አልፈን ነው እዚህ ዴሞክራሲ ላይ የደረስ ነው። በጣም አሪፍ ነው እሱ። ሌላው የአፍሪካ ሊደሮች መሪዎች ላይፍ ታይም ለምን መምራት እንደሚፈልጉ አይገባኝም ያለው በጣም ትክክለኛ ነው። የተባበሩኝን ሁሉ እያመሰገንኩ እሰናበታለሁ። መለስካቸውማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ35 ያመለክታል የስቱዲዮ ሰዓታችን። የሰዓቱን ዋና ዋና ያለመሪዎች በኢትዮጵያ እስር ቤት የሚገኙት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በተሻለ ሁኔታ መያያዛቸውን የአገሪቱ ውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሓኖም ገለጹ። የዩናይትድ ስቴትስ ምክር ቤት አባላት ከኢራን ጋር የተደረገውን ዓለም አቀፍ የኒውክሌር ስምምነትን ለመመርመር በሚያደርጉት ጥረት ሌሎች የምክር ቤት አባላት ዛሬ ከከፍተኛ ባለሥልጣኖች ለመስማትና ጥያቄ ለማቅረብ እድል ያገኛሉ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ የመከላከያ ሚኒስትር አሽ ካርተር፣ ኤነርጂ ሚኒስትር ኤርነስት ሞኒዝ፣ እና የኢታማዦር ሹሞች ጥምረት ሊቀመንበር ጀነራል ማርቲን ደምሲ በሕግ መወሰኛው ምክር ቤት ፊት ቀርበው ለማብራራት ተዘጋጅተዋል። ከኢራን ጋር የተደረገው የኒክሌር ስምምነት በአሜሪካ ጥቅም ላይና በመካከለኛው ምስራቅ የወታደራዊ ኃይል ሚዛን ላይ በሚኖረው አንደምታ ላይ ያተኮረ ይሆናል። የሀገሪቱ ምክር ቤት ከኢራን ጋር የተደረገውን ስምምነት ለመመልከት የ60 ቀናት ጊዜ ያለው ሲሆን የቀሩት ሰባት ሳምንታት ገደማ ናቸው። የውጭ ጉዳይ ሚኒስትር ጆን ኬሪ ከአሜሪካ ጋር ከኢራን ጋር የተደረገውን ዓለም አቀፍ የኒክሌር ስምምነት ካልተቀበለች ኢራን ካለምንም ቁጥጥር የኒክሌር መሳሪያ ልትሰራ ትችላለች ሲሉ ትላንት ለህግ መምሪያው ምክር ቤት የውጭ ጉዳይ ኮሚቴ አስገንዝበው ነበር። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ቀዳሚ ዘገባ ነው የምናልፈው። ሳምንታዊ ቅንብር ዴሞክራሲ በተግባር የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ ከትላንት በስቲያ ሰኞ በአፍሪካ ሕብረት ዋና ጽህፈት ቤት አዳራሽ ተገኝተው ያሰሙት ንግግር ሰፊና ብዙ ርዕሶችን የሸፈነ ነው ይላል ዲሞክራሲ በመንደርደሪያው። ስለ ዲሞክራሲ አስፈላጊነት፣ ሽብርተኝነትን በጋራ ስለመዋጋት ስለ አካባቢ ደህንነት ጥበቃ በስፋት ተናግረዋል። በተለይ አገሪቱ ውስጥ እንደ ነቀርሳ በሽታ ስር ሰዶ ህዝቦቿ በከፍተኛ ደረጃ እየደህዩ ስላለውም የሙስና ወይም እያደህየ ስላለው የሙስና ችግር አወስተዋል። የምሽቱ ዲሞክራሲ በተግባርም ፕሬዚዳንት ኦባማ ስለ ሙስና ያደረጉትን ንግግር በምጣኔ ሀብት ባለሙያ ያስተነትናል። አዘጋጅና አቅራቢው ሰለሞን ክፍሌ ነው። ነ አፍሪካ ኢኖ ፖቴንል በምጣኔ ሀብት የታደለች ቢሆንም እንደ ካንሰር የሚመዘምዛትን የሙስና በሽታ ከሥሩ መንግላ ካላስወገደች በቀር ጥቅም ላይ መዋል አትችልም። ፕሬዝደንት ኦባማ በአፍሪካ ኅብረት ካደረጉት አብይ ንግግር አንዱ ነው። በእርግጥ ችግሩ የአፍሪካ ብቻ አይደለም ያሉት ሚስተር ኦባማ የሙስና ችግር ከአህጉሪቱ ጋር ንግድ የሚያካሄዱ አገሮችም ጭምር እንደሆነ አስረድተዋል። የፕሬዝደንቱን ንግግር አድምጠው እንዲገመግሙልኝ የጋበዝኩት ዶክተር ጌታቸው በጋሻውን ነው። ዶክተር ጌታቸው በጋሻው በሃርፐር ኮሌጅ የኢኮኖሚ መምህርና ሊቀመንበር ናቸው። ዶክተር ጌታቸው እስቲ ይህን ከሚስተር ኦባማ ንግግር ባጭሩ የተወሰደውን ክፍል ያድምጡና አስተያየቱን ይሰጣሉ። መልካም፣ ለእድሉ በጣም አመሰግናለሁ። ሙስና ለአፍሪካ የተለየና አዲስ ነገር አይደለም። በዩናይትድ ስቴትስ ጨምሮ በሁሉም የዓለም ክፍል ያለ ችግር ነው። እዚህ በአፍሪካ ግን በቢሊዮኖች ዶላር የሚገመት ለዜጎች ሥራ ፈጠራ፣ ሆስፒታልና ትምህርት ቤት መገንቢያ ሊውል የሚችል ገንዘብ ያባክናል። እናም አንድ ሰው ንግድ ለመጀመር ይሁን ትምህርት ቤት ለመገንባት ጉቦ ለመንግስት ባለሥልጣን ለመክፈል ከተገደደ ያ አፍሪካዊ ባህል አይደለም። ይህን ነበር ያሉት። አደመጡት ዶክተር ጌታቸው? በደንብ ልብ ብዬ አድምጫ አለሁ። እንግዲያው ይቀጥሉ። መልካም ፕሬዝደንት ኦባማ በጣም ጥሩ ንግግር አድርገዋል። እንዴት አፍሪካን ሊጎዱ እንደሚችሉ አሳይተዋል። ይሄ ሙስና በተለይ እንግዲህ ትኩረቱ እዛ ላይ ስለሆነ በሶስት ዋና ዋና መንገዶች አገሮችን ሊጎዳ ይችላል። አንደኛው ቀጥታ የኢኮኖሚ እድገት እና የቢዝነስ አሰራርና አፈጻጸም ላይ ትልቅ አሉታዊ ጫና ይኖረዋል። ሁለተኛው ደግሞ በህዝቦች ገቢ አከፋፈል፣ የንብረትና የገቢ አከፋፈል እና የህዝቦች እኩልነት ላይ እንደገና ሌላ አሉታዊ ተጽዕኖን ይኖረዋል። ሶስተኛው በአጠቃላይ የመንግስት አሰራርና ከዛም ጋር ተያይዞ በህዝብ ወይም ሂማን ዲቨሎፕመንት ወይም የሰው ኃይል እድገት ላይ ትልቅ አሉታዊ ጫናን ይኖረዋል። እና እንግዲህ እሳቸው በሚሉት ይሄ ሙስና በአፍሪካ ብቻ እየተወሰነ ሳይሆን ከነኚህ ከአፍሪካ አገሮችም ጋር ብዝነስ የሚሰሩ ወይም መንግስት ለመንግስት እንኳ የእርዳታ አሰረጫጨቶች ላይ ጉቦ የሚከፈል እና ወይም ከሚሰጠው ላይ የሚነሳ ከሆነ አገርን ይጎዳል፣ ያጫጫል እና የአፍሪካዊም ባህል አይደለም ነው። ጥሩ መልእክት የሰጡ ይመስለኛል። በዚህ ረገድ መልካም። እንደገና ወደ ፕሬዚደንቱ ንግግር ልመለስ ነው። ዶክተር ጌታቸው፣ ሙስናን ከአገራቸው ማስወገድ የሚችሉት አፍሪካውያኑ ራሳቸው ብቻ ናቸው። የአፍሪካ መንግስታት እርምጃ ለመውሰድ ቁርጠኞች ከሆኑ ዩናይትድ ስቴትስ አብራቸው ትሰራለች። ህገወጥ የገንዘብ ዝውውርን ለመዋጋት መልካም አስተዳደርን በመገንባትና ህግና ስርዓትን በማስፈኑ ጥረት ታግዛለች። ፕሬዚደንቱ ይህን ነበር ያሉት። እስቲ በዚህም ላይ ያለውትን አስተያየት ያጋሩል። መልካም። በተለይ አሁን እሳቸው የሚሏቸውን ነገሮች ይህ ህገወጥ የገንዘብ ዝውውር በተለይ በዚህ ጊዜ ደግሞ የታወቀ እና የተከበረ ኢንስቲትዩሽን ወይም መዋቅር አለ ግሎባል ፋይናንሻል ኢንቴግሪቲ የሚባል እያንዳንዱ የአፍሪካ ሀገር ህገ ወጥ በሆነ መንገድ እንዴት አድርጎ ገንዘብን ወደ ውጪ እንግዲህ ማለት እነኚህ ሙሰኛ የመንግስት ባለስልጣናት እንዴት አድርጎ የሀገር ንብረት ወደ ውጪ እያወጡ ያሉበትን የሚያሳይ ነው። በደረጃም ያስቀመጣል። በአፍሪካ ደረጃ ናይጄሪያ አንደኛነቱን ስትወስድ፣ ሁለተኛ ኢትዮጵያ ከፍተኛ ከ አስራ ሁለት ቢሊዮን ዶላር በላይ እስከ ሁለት ሺ ዘጠኝ አመተ ምህረት ድረስ ማለት አንድ አምስት አመት በፊት ማለት ነው። አሁን ከዛ ሊበልጥ ይችላል። እንደዚህ እያደረገ ይሄ አስራ ሁለት ቢሊዮን እንኳ ብንወስደው ከአገሪቱ አመታዊ በጀት የመንግስት አመታዊ በጀት እጥፍ እየሄደ ያለ ነው ማለት ነው። የኢትዮጵያ መንግስት ለሁለት አመት ሊያስተዳድር የሚችል ያህል ንብረት ወደ ውጭ እየወጣ ነው ማለት ነው። በአንድ በኩል ህዝብ እየቆረቆዘ ህዝብ ሊጠቀምባቸውና ማደግ ያለባቸው የኢኮኖሚ ዘርፎች ወደ ኋላ እያሉ፣ የመንግስት ፕሮግራሞች ህዝብን የሚረዱ ፕሮግራሞች እያነሱ ዝም ብሎ በሌሎች እነኚህ ኪክ ባክስ የሚባሉ ወይንም ደግሞ ከውጪ ተኮናታሪዎች ጋር በመዋዋል ጉቦዎችን እያገኙ ቀጥታ ወደ ህዝቡ የኑሮ መሻሻል ላይ ሊያመለክቱ በማይችሉ የህንጻና የመንገድ የምናምን የመዝናኛ ቦታዎችን መስራት ላይ እና የኢኮኖሚ አድጓል የሚባል እያሰኙ፣ ግን በሌላ በኩል ህዝብን እያቆረቆዙ የሚሄዱ የአሰራር መንገዶችን የሚያመጣው ይሄ ሙስና ነው እና እንደዚህ አይነት ነገር አንዱ ሊቀረፍ የሚችለው ሙስና ሲወገድ ነው። ሙስና ከተራ ቢዝነስ ጀምሮ እስከ መንግስት ከፍተኛው ስልጣን ድረስ ይሄዳል። ይሄንን አገሬው ያለው ነው። ይሄንን ሊቀይር የሚችለው ነው የሚሉት እውነት ነው። ህዝቡ መንግስቱን የሚቆጣጠርበት መንግስት ለህዝብ ጥቅም ሊውሉ የሚችሉ ነገሮች ላይ ለመስራት እንዲችል በዚህ ምክንያት ሁሉን አቀፍ ሁለ ገብ የኢኮኖሚ እድገት ሁለንተናዊ የኢኮኖሚ ማህበራዊ እድገት እንዲመጣ ለማድረግ የአሜሪካ መንግስት በዚህ ይተባበራል ነው የሚሉት እና ይሄ ትክክለኛም ነገር ነው። ዶክተር ጌታቸው የገንዘብ ዝውውሩን በተመለከተ እንዋጋለን ካሉ ፕሬዚደንቱ፣ 12 ቢሊዮን የሕዝብ ሀብት መውጣቱ ከተረጋገጠ ለምን እርምጃ ሲወስዱ አልታየም ይላሉ። እስካሁን እንግዲህ አንዱ ችግር ምንድን ነው? ፕሬዚደንት ኦባማ አፍሪካ ውስጥ እየሄዱ ጥሩ ንግግሮችን ያደርጋሉ። ጥሩ መሰረተ ሀሳብ ያላቸውን የዴሞክራሲ የመልካም አስተዳደርን ነገሮች ይናገራሉ። ግን ያ ደግሞ በተግባር ሲተረጎም አናይም። አሁን ለምሳሌ አሁን እዚሁ አፍሪካ አንድነት ወር ዩኒየን ውስጥ የተናገሩትና ከአቶ ኃይለማርያም ጋር ያደረጉት የፕሬስ ኮንፈረንስ በጣም የሚለያዩ ናቸው። አሁን ይሄንን ምርጫን ለምሳሌ መቶ በመቶ ሰርቆ ያሸነፈ መንግስት ተቃዋሚዎችም እያሰረና የገደለ ያግሏላን መንግስት ዴሞክራቲክሊ የተመረጠ መንግስት ነው ብሎ እዛው ቆሞ ሲናገሩ ያሳፍራል። በእርግጥ በተግባር እነኚህ አገሮች ሰብአዊ መብት እንዲያከብሩ መልካም አስተዳደርን እንዲመሰርቱ ሙስናን እንዲቃወሙ እየተከታተሉ ነው ወይ በሚባልበት ጊዜ ብዙ ነገር እንግዲህ ሊቸግራቸው ይችላል። ግን እያደረጉ አይደለም። እነኚህ ሰዎች ሀብታቸውን ከኢትዮጵያ የሚዘርፉትን ሀብት አምጥቶ እዚሁ አሜሪካ ውስጥ እኮ ነው እያስቀመጡ ያሉት። እዚሁ አሜሪካ ውስጥ እኮ ነው ብዙ ቢዝነሶችን እየሰሩ ብዙ ሪል ስቴት ማለት ህንጻዎችን ሁሉ እየገዙ ያሉበት እነኚ ሀብት ዘራፊዎች። በእርግጥ እንግዲህ ሌላ ጥቅም አላቸው የሚመለከቷቸው ነገሮች ከእነኚህ መንግስቶች ጋር ሆነው ሽብር ቁርጠኝነትን እዋጋለሁ በሚል ያንን በማስቀደም ግን አገርና አገርና ህዝብ ላይ የሚደርሱትን ጉዳቶች በተግባር እየተቃወሙ ወይም እንዲስተካከል እየረዱ አይደሉም። በመጨረሻም ለሙስና ፍቱኑ መድኃኒት ትምህርት ላይ መዋለንዋይ መመደብ መሆኑን መክረዋል። ፕሬዝደንት ኦባማ በንግግራቸው በትምህርት ላይ መዋለ ንዋይ የሚመድቡቱ የአፍሪካ መንግስታት የህዝቦቻቸውን ኑሮ እንዳሻሻሉ ታሪክ አረጋግጧል። ያን ተከተሉ ያሉ መሰለኝ ፕሬዚደንቱ። በዚህ ላይ የእርሶን አስተያየት ሰምተን አበቃለሁ ዶክተር ጌታቸው። ለሁሉም ሀገር ደሃ፣ ሀብታም ትንሽ ወይም ትልቅ ሀገር ዋናው የህብረተሰብ እድገት የሚመጣው ከትምህርት ጋር በተያያዘ መንገድ ነው። ጥሩ መንግስት ትምህርትን ያስፋፋል። ጥሩ መንግስት ትምህርት ለሁሉ እንዲዳረስ ያደርጋል። ይሄ በዓለም የታየ ነገር ነው። ለምሳሌ በሁለተኛው ዓለም ጦርነት አውሮፓ ስትወድም ስትደቅ፣ በአጭር ጊዜ ነው ለመነሳት የቻለችው። ምክንያቱም የተማረ የህዝብ ኃይል ያላት በመሆኗ ነው። እንግዲህ በአንድ በኩል የተማረ ህዝብ ለአንድ አገር ኢኮኖሚ በጣም አስፈላጊ ሲሆን፣ በሌላ በኩል ደግሞ ይሄን መጥፎ አገዛዞችንም የሚያመጡት እነኝሁ የተማሩ ሰዎችና ግለኞች። በእርግጥ በቅንነት ህዝብን ለማገልገል የተማሩ ሰዎች ሳይሆኑ ራሳቸውን ለመጥቀም የፈለጉ የተማሩ ሰዎችም የዚህ ጉዳይ ተካፋዮች ይሆናሉ። ዋናው ነገር በትምህርት ላይ የሚያተኩር መንግስት ከመሰረቱ ደግሞ ጥሩ ልብ ለአገርና ለህዝብ ይኖረዋልና የተማሩትን ሰዎች በመደገፍ ጥሩ አስተዳደር ጥሩ አስተዳደር እንዲኖር ሰብአዊ መብቶች እና ዴሞክራሲያዊ መብቶች፣ ኢኮኖሚክ መብቶች በሙሉ እንዲከበሩ የሚያደርግ ከሆነ አገር በአንድ ጊዜ በሁሉም መልክ፣ በተለይ መሰረት ባለው መንገድ ድሃውን ከድህነት በማውጣት መለስተኛ ገቢ ያለውን ክፍል በማብዛት እድገት ሊመጣ ይችላል አል ብዬ አምናለሁ። ዶክተር ጌታቸው በጋሻው በሀርፐር ኮሌጅ የኢኮኖሚ መምህርና ሊቀመንበር ለጊዜው በጣም አመሰግናለሁ። እኔም እጅግ አመሰግናለሁ። ደግሞ ሳምንታዊው ሴቶችና ቤተሰብ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኬንያና በኢትዮጵያ እንዲሁም በአፍሪካ ሕብረት ጽሕፈት ቤት ባደረጉላቸው ንግግሮች በሴቶችና ልጃገረዶች የትምህርት ዕድል መስፋፋት አስፈላጊነት አስምረው ተናግረዋል። በንግግራቸው ዙሪያ አስተያየት እንዲሰጡ በኢትዮጵያ የሴቶች የትምህርት መዳረስ ላይ የሚሠራ የአፍሪካ ሴት የትምህርት ባለሙያዎች መድረክ ስራ አስኪያጅ ወይዘሮ ሮማን ደገፋን ቆንጅታዬ አነጋግራለች። ቀጥሎ ይቀርባል። አፍሪካ ልክ እንደ ወንዶቹ ልጆቿ ችሎታ ያላቸውና ቆንጆ ሴት ልጆች አሏት። እኔም እንደ አባት ሁለቱ ሴቶች ልጆቼ ልክ እንደ ማናቸውም ወንድ ልጅ ሕልማቸውን እውን ለማድረግ እኩል እድል ሊኖራቸው ይገባል የሚል ጽኑ እምነት አለኝ። ይህ ደግሞ የአፍሪካ ሴቶች ልጆችም ጭምር ሊያገኙት የሚገባ እድል ነው። ፕሬዚደንት ባራክ ኦባማ በስልጣን ላይ ያለ የአሜሪካ ፕሬዚደንት ኢትዮጵያን፣ ኬንያን እና የአፍሪካ ህብረትን በመጎብኘት የመጀመሪያ የሆኑበትን ታሪካዊ ጉዟቸውን አጠናቀው ተመልሰዋል። በሁለቱ ሀገሮችና በአህጉራዊው ህብረት ባደረጓቸው ንግግሮች በበርካታ ቁልፍ ጉዳዮች ላይ አትኩረዋል። አፍሪካ የህዝቧ ግማሽ የሆኑትን ሴቶች ሳትይዝ እድገቷ ሊፋጠን እንደማይችል አብዝተው ሲያስገነዝቡ ቆይተዋል። በአፍሪካ ህብረት ከተናገሩት እንስማ። ኬንያ ውስጥ እንደተናገርኩት የእግር ኳስ ቡድን አሰልፎ ግማሹን ተጫዋች ብቻ ግጥሚያው ውስጥ የሚያስገባ አይኖርም። ትርፉ መሸነፍ ነዋ። ልክ እንደዚያው ለሁሉም የትምህርት ዕድል ማዳረስ ይገባል። ግማሹም መተው አይቻልም። ወጣት ሴቶቹን ማለቴ ነው። ዩናይትድ ስቴትስ ለሴቶችና ልጃገረዶች ጤናና ትምህርት መዳረስ በምታደርገው ጥረት ባለቤታቸው ሚሼል ኦባማ አዲስ ዓለም አቀፍ ዘመቻ በመምራት ረገድ እየረዱ መሆናቸውንም ፕሬዚደንቱ ገልጸዋል። አንድ ሀገር በስኬት የምታድግ ለመሆኗ ከሁሉም የሚበልጠው ጠቋሚ የሴቶች አያያዟ ነው። ሴቶች ጤናቸው ሲጠበቅ፣ የትምህርት እድል ሲያገኙ፣ ቤተሰብ ይጠነክራል፣ ማህበረሰቦች በተሻለ ይበለጽጋሉ፣ ልጆች በትምህርታቸው ይበረታሉ፣ አገሮች ይበልጡን ይበለጽጋሉ። በሰላሳ አራት የአፍሪካ ሀገሮች የሴቶችን የትምህርት እድል ለማጎልበት የሚሰራ አህጉር አቀፍ ድርጅት በእንግሊዝኛ አህጽሮቱ ፋዌ የኢትዮጵያ ቢሮ ዋና ስራ አስኪያጅ ወይዘሮ ሮማን ደገፋ በፕሬዝደንቱ ንግግር ዙሪያ አስተያየታቸውን እንዲሰጡን ጋብዣለሁ። ወይዘሮ ሮማን በመጀመሪያ መስሪያ ቤታቸውን በማስተዋወቅ ይጀምራሉ። ፋዌ ፎረም ፎር አፍሪካን ዊመን ኤዱኬሽናሊስት 25 አመት በፊት በናይሮቢ ኬንያ በአምስት የአፍሪካ ሴት ትምህርት ሚኒስትሮች የተቋቋመ የሴቶች ልጆችን ትምህርት ተሳትፎ በስራ ተጦታ ዙሪያ ያለውን ትስንት ክፍተት ለማጥበብ የተቋቋመ ነው። በሴት አፍሪካ ትምህርት ሚኒስትሮች ከመስራቶች መካከል አንዷ የቀድሞዋ ትምህርት ሚኒስትር ወይዘሮ ገነት ዘውዴ እሳቸው ናቸው። በአሁኑ ሰዓት ፋዌ ሰላሳ አራት አፍሪካ ሀገሮች አለ በአስራ ዘጠኝ መቶ ዘጠና አራት ወይም ሰማንያ አራት በኢትዮጵያ አቆጣጠር ናይሮቢ ኬንያ ላይ ነው ያቋቋሙት። እኛ ጋር ደግሞ ወደ ኢትዮጵያ ያመጡት ከሁለት ዓመት በኋላ በአስራ ዘጠኝ መቶ ዘጠና አራት በፈረንጆቹ፣ በእኛ ሰማንያ ስድስት ትምህርት ሚኒስቴር ግቢ ውስጥ እንግዲህ ቢሮ ሰጥተው አቋቁመው በሴት ትምህርት ባለሙያ ሙያዎችን በአባልነት በማሰባሰብ በቁሳቁስ፣ በሰው ኃይል ራሱን ሲያደራጅ በኋላ የራሱን ቢሮ ተከራይቶ ከትምህርት ሚኒስቴር ግቢ ውስጥ ወጥቶ መንቀሳቀስ የጀመረው እና የቆመለትን የሴት ትምህርትን የማራመድን ሁኔታ በቀጥታ ወደ ቆመለት ዓላማ ለመግባት ቢሮ ተከራይቶ የመጀመሪያ ስራውን ሲጀምር በአምባሳደርስ ገርልስ ስኮላርሽፕ ፕሮግራም ኤጂኤስፒ በዩስአይዲ ዋሽንግተን የቀድሞ ፕሬዚዳንቶች ኢኒሽቲቭ በኤአይ የአፍሪካን እንግሊሽ ኢኒሽቲቭ በዛ የመጀመሪያው በሰብ ሰሀራ ኢትዮጵያ ውስጥ በአጠቃላይ ይህንን የአምባሳደርስ ገርልስ ስኮላርሽፕ ፕሮግራም በማስፈጸም ነው ስራውን የጀመረው፣ ማለት ነው። ዘርፈ ብዙ የሆኑ ስራዎችን ነው የምንሰራው። እርግጠኛ ነኝ ለማራመድ እና ያለውን የስራ ጾታ ክፍተት በትምህርት ዙሪያ ለማጥበብ በሚደረገው ጥረት አቅም የፈቀደውን በሙሉ የገንዘብ አቅም ካልገታም በስተቀር አት ኦል ሌቭል ነው ማንዴታችን በትምህርት ዙሪያ በሴቶች ትምህርት ዙሪያና እንሰራለን። እንግዲህ ወይዘሮ ሮማን ለዚህ ውይይት ዛሬ የጋበዝኮትም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በኢትዮጵያና በኬንያ ታሪካዊ ጉብኝት አድርገው ተመልሰዋል። በሁለቱም ሀገሮች እንዲሁም በአዲስ አበባ በአፍሪካ ህብረት በተለያዩ የአህጉሪቱ እንዲሁም ሁለቱን ሀገሮች በተመለከቱ ጉዳዮች ዙሪያ ሲነጋገሩ ንግግር ሲያደርጉም ቆዩ ቆይተዋል ። ሰሞኑን እየዘገብንበት ነው። በሴቶችና ልጃገረዶች ደህንነት ጤና፣ ትምህርት ዙሪያም ብዙ ተናግረዋል። እንስማ ግ ስ ግ ስ ግ ስ ግ ስ ግ ስ ግ ስ ግ ስ ግ ስ ግ ስ ግ አንዳንድ ባህላዊ ልማዶች ይጠቅሙናል፣ መሠረታችን እንዳንለቅ ይረዱናል። አንዳንድ ልማዶች ደግሞ በአሁኑ ዘመን ጎታች ይሆናሉ። የአፍሪካ ሴቶች ልጆች አካላቸው በግርዛት ሲቆራረጥ፣ በዘጠኝና አስር እንዲሁም አስራ አንድ አመታቸው በግድ ሲዳሩ፣ ፕሬዚደንት ኦባማ በአፍሪካ ህብረት ከተናገሩት የወሰድነው ነው። ግርዛትን አስመልክተው ከዛ ብንጀምር ሴቶችን ልጆች የሚጎዱ መወገድ ካለባቸው ባህላዊ ልማዶች አንዱ እንደሆነ ነበረ ያሳሰቡት። የእናንተ መስሪያ ቤት ፋዌ በግርዛት ዙሪያ ምን ስራዎችን ነው የሚሰራው? በእርግጥ በቀጥታ በእንደዚህ አይነት ዙሪያ የሚሰሩ ድርጅቶች አሉ እንደነ ከምባታ ሜንቲ ገዝሜ፣ ሌሎችም ሌሎችም አቻብረን በጋራ ትምንላቸው ነገሮች አሉ ግን በቀጥታ ባይሆንም ይሄ ራሱ አንዱ ለሴቷ ልጅ ትምህርት እንቅፋት ነው። ዕድሜ ጋብቻ፣ ግርዛት ጎጂ ባህል ከሚባሉት አንዱ ነው። ይሄ እነዚህ እነዚህም በአዌርነስ ይሄ ጀንደር ቤስ ቫያለንስ እነዚህ እነዚህም በተመለከተ ከማህበረሰቡ ጋራ የኛ ስኮላርሺፕ ተጠቃሚ የሆኑት ማህበረሰቦች ጋራ ማለትም ወላጆች፣ የአካባቢ ታዋቂ ግለሰቦች ፕሮጀክት የምንተገበርባቸው አካባቢ ማለቴ ነው። እነዚህ እነዚህ አካባቢዎች ላይ ሁሉ ከማህበረሰቡ ጋራ የምንወያይበትና አቋም ሁሉ የሚወስዱበት ሁኔታ አለ። እንደ አንድ ጎጂ ድርጊት እና ለሴቶች እክል ፈጣሪ እንደመሆኑ የአመለካከት ለውጥ እንዲመጣ ካሉት ከአቻ ሲቪል ሶሳይቲ ጋራ አብረን በጋራ የምናገርበት ነው። ለምሳሌ ኔዋን ኔትወርክ ኦፍ ኢትዮጵያን ዊመን አሶሲሽን አባል ነን። በጋራ ይሄ ነገር እንዳይሆን መንግስትም ትኩረት ሰጥቶ የሚንቀሳቀስበት ጉዳይ ነው። በአሁን ሰዓት ጀንደር ኢዝ ኖ ሞር የአንድ ሰው ጉዳይ፣ የሀገር ጉዳይ ነው ብሎ መንግስትም ተቀብሎት አስፈላጊውን ሁሉ የሚያደርግበት ነው። በጤና ጥበቃም ሌላውም እና ትምህርት ሚኒስቴርም እንደዚሁ እኛ በትምህርት ላይ እንደመስራታችን ከትምህርት ሚኒስቴርም ጋራ በጋራ እነዚህ ነገሮች ላይ እንሰራለን። ከወይዘሮ ሮማን ደገፋ ጋር የተጀመረው ውይይት አላበቃም። ለአሁኑ እንግዳችን እናመሰግናለን። በሚቀጥለው ሳምንት ፕሮግራም ይቀርባል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሽብርተኛው ቡድን ቦኮ ሀራም ናይጄሪያና ካሜሩን ውስጥ የሚያካሂደውን ጥቃት አባብሶ ቀጥሏል። በተከታታይ አጥፍቶ ጠፊ የቦምብ ጥቃቶች አድርሶም በመቶዎች የተቆጠሩ ሰዎች ገሏል። ከትናንት በስቲያ እሁድ እድሜዋ ግፋቢል አስር ዓመት ቢሆን ነው የተባለች አንዲት ታዳጊ ልጅ ሰሜን ምስራቅ ናይጄሪያ ውስጥ ቦምብ አፈንድታ አስራ ዘጠኝ ሰዎችን ስትገድል ብዙዎች ቆስለዋል። ቦምቡን ያፈነዳችው ዮቤ ክፍለ ሀገር ዳማቱሩ ከተማ በሚገኝ ሕዝብ የበዛ በት ገበያ ነው። ተጠርጣሪዋ ፍንዳታውን ያደረሰችውም የደህንነት ሰራተኞች ገበያው በራፍ ላይ የሚገባውን ሰው እየፈተሹ ሳሉ መሆኑን እርሳ አንቀጹ በመዘርዘር ይጀምራል። ጥቃቱን ያደረስኩ እኔ ነኝ ያለ ወገን ባይኖርም ቦኮ ሀራም ነው የሚጠረጠረው። በዚያው ቀን ካሜሩን ውስጥም ማሮዋፕ የምትበል ከተማ ውስጥ አጥፍቶ ጠፊ ቦምብ ፍንዳታ ደርሶ በርካታ ሰዎች ተገድለዋል። ከዚያ ቀደም ብሎም ማለ እርሳ አንቀጹ ሲቀጥል ቦኮ ሀራም በዚያው የካሜሩን ከተማ ባሩማር በሚባል የመኖሪያ አካባቢ በዋናው ገበያም የአጥፍቶ ጠፊ ጥቃቶችን አድርሷል። በሰሜኗ ናይጄሪያ ጎምቤ ከተማ በሁለት የአውቶቡስ ጣቢያዎች በርካታ ቦምቦችን አፈንድቷል ብሏል። እርሳ አንቀጹ ሀተታውን ሲቀጥል ዩናይትድ ስቴትስ እነዚህን ቦኮ ሀራም በያለበት የሚያደርሳቸውን አሰቃቂ ጥቃቶች በጠቅላላ ታወግዛለች ካለ በኋላ ልጆችን በአጥፍቶ ጠፊ ቦምብ አፈንጂነት የመጠቀሙ ህሊና ቢስ አድራጎት የቡድኑን አረመኔያዊነት የሚያሳይ ነው ብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ማርክ ቶነር ቦኮሃራምን ድል ለመምታት ከካሜሩን፣ ከናይጄሪያና የቻድ ሀይቅ አካባቢ ሀገሮች ጋር ተቀራርበን ለመስራት ምንጊዜም ቁርጠኞች ነን ያሉትን ርሳ ንቀጹ ጠቅሷል። አክሎም የካሜሩን፣ ቻድ፣ ኒጀር እና ናይጄሪያ የጸጥታ ኃይሎች ለእነዚህና ለሌሎቹም በቅርቡ በሰላማዊ ሰዎች ላይ የደረሱ ጥቃቶች ለሰጡት ምላሽ ዩናይትድ ስቴትስ ታመሰግናለች ብሏል። የቻድ ሀይቅ አካባቢ መንግስታትና ህዝቦች ቦኮሀራምን ለማሸነፍ የቀጠሉትን ትግል መደገፋችንን እንቀጥላለን ያለው ርዕሰ አንቀጹ ዩናይትድ ስቴትስ እነዚህን ጥረቶች የምታግዘው የስለላ፣ የማማከር፣ የስልጠና፣ የመሳሪያና የሎጂስቲክስ ድጋፍ በምታደርግበት የደህንነትና የጸረ ሽብርተኝነት መርሃ ግብሯ አማካይነት ነው ብሏል። ይህን ድጋፏን ደግሞ ሀገሮቹ ራሳቸው ቦኮሃራምን ለመጋፈጥ በመሰረቱት የህብረ ብሔራት የጋራ ግብረ ኃይል አማካይነት ልታስፋፋው ትፈልጋለች በማለት የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ ሰዓታችን ወደ ማብቃቱ ነው። በወቅታዊ ርዕሰ ጉዳዮች ላይ የተጠናቀሩ ዘገባዎችና ቅንብሮች በነገው ምሽት እንደሚጠብቋችሁ ለማስታወስ እንወዳለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ታዲያ እዚህ ላይ ያበቃል። ያስተናገድናችሁ አሉላ ከበደና አረንክሳየንን ከአቀናባሪያችን ንጉሴ ታምሬና ከተተኪው የስርጭት መሀንዲስ እንዲሁም ከዋና አዘጋጅ ስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰነበታለን። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር ቀደም ብዬ እንደጠቀምኩት እንመለሳለን፣ ወቅታዊ ርዕሶችን ይዘን። አሁን የትግርኛው ስርጭት ነው የሚቀጥለው። በእኛ በኩል ሰላም፣ ደህና እደሩ። of America